ዮሐንስ መቀሌን ያለው ባለፈው ግንቦት ወር በተካሄደው ሀገር አቀፍ ምርጫ መቶ በመቶ ያሸነፈው ገዢ ፓርቲ ኢህአዴግ መቀሌ ላይ ዛሬ አራተኛ ቀን የያዘውን ጉባኤ አጠናቋል። እንግዲህ ማን ተመረጠ? እንግዲህ ከዚህ በፊት በተወሰነው ውሳኔ መሰረት አንድ አመራር ላይ የሚመጣ ሰው ሁለት ሁለት ተርም ነው የሚያገለግለው በሚለው እንግዲህ ይታወቅ ነበር። ማን ሊመረጥ እንደሚችል በነበረው ነው የቀጠለው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሊቀመንበርነት፣ አቶ ደመቀ መኮንን ደግሞ ምክትል ድንበር ሆነው ተመርጠው አሁን በጥቂት ደቂቃዎች በፊት ጉባኤው ተጠናቋል። ይሄ ለአራት ቀን የተካሄደው ጉባኤ ዋና የተዋያባቸው ዋና ዋና የሚባሉት አጀንዳዎች ምንድን ነበሩ? ዋናው እንግዲህ በዘጠነኛ ጉባኤ የተላለፉ ውሳኔዎች ተፈጻሚነታቸው ምንድን ነው የሚለው ይህም ማለት በዲሞክራሲ በመልካም አስተዳደር በልማት በተለያዩ ሴክተሮች ያኔ የተወሰኑ ውሳኔዎች እንዴት ተፈጻሚ እየሆኑ ነው የሚለው አፈጣጠማቸውን የገመገመ ነበረ እና አዲሱ ለቀጣዩ አምስት ዓመት የሚመራበት ኢህአዴግ እንደ ፖሊሲ አድርጎ የሚመራበት የኢኮኖሚ የተለያዩ የያዘው ቀጣዩ አምስት ዓመት ጂቲፒም እሱም የውይይት ርዕስ ነበረ። ዋናው ትኩረት ተሰጥቶበት ደግሞ ጠቅላይ ሚኒስትሩም በመግለጫቸው መጀመሪያ መክፈቻ ንግግራቸውም እንደጠቀሱት ህዝቡ የነገረንን ነገር ከቅድመ ምርጫ በፊት ኢህአዴግ አለበት ብሎ የዘረዘራቸውን በተለይ የመልካም አስተዳደር ችግሮች ዋና የትኩረትና የመወያየ ርዕስ ሆኖ እንደነበረ ነው። ለምሳሌ ልንገልጽልሽ፣ መልካም አስተዳደር ችግሮች ተብለው የተለዩት በመሬት ዙሪያ በመንግስት ዲዢ ዕቃዎች ማለት ነው። መንግስት እንዲሁም በግብር አሰባሰብ ያሉ የክራይ ሰብሳቢነት እንቅስቃሴዎች የበላይነት የያዙ እስከሚል አገላለጽ ነው የተገለጸው እና በጣም ደካማ ጎን እንደሆነ ኢህአዴግ በሀገሪቱ ዲሞክራሲ ሊያሰፍም ከሆነም የውስጥ ዲሞክራሲውንም ማጠናከር እንዳለበት አጽንኦት ተሰጥቶበት ውይይት እንደተካሄደበት ነው። ከዛ ውጭ ህዝቡ ይህንን ይስተካከሉልኝ ብሎ ከቅድመ ምርጫም የተናገረው አሁንም በመቀጠል ላይ ያለው የክራይ ሰብሳቢነት አመለካከትና ተግባራት በደንብ አድርገን ገል መቻል አለብን። የሚል ውሳኔ ነው ጠቅላይ ሚኒስትሩም በመዝጊያ ንግግራቸው ትኩረት ሰጥተው አቅኖት ሰጥተው የሰጡት ለኢህአዴግ አባላትም በአጠቃላይ ለህዝቡም ባስተላለፉት መልዕክት እነዚህ ጠንካራ ጎኖች እንደተጠበቁ እንዲቀጥሉ እና እነዚህ የኪራይ ሰብሳቢነትና የሙስናና የጨረ ዲሞክራሲያዊነት ችግሮች እነዚህ በመፍታት ረገድ አባሉና ህዝቡ በንቃት መሳተፍ እንዳለበት አሳስበዋል። ጠቅላይ ሚኒስትሩ በመጨረሻ የህወሓትም ስብሰባ እዚያ ነበረ። አሁንም ደግሞ ኢህአዴግ ጉባኤውን አካሂዷል። እና የህዝቡ ስሜት ምን ይመስላል? እንግዲህ ህዝቡ በተለይ ዛ የመቀለ ከተማ ነዋሪ በተለይ ወጣቱ ቀደም ሲልም የህወሓት ጉባኤ ተካሂዷል። ከዛ ጉባኤ ብዙውን ሰው እኔ ብዙ ሰው አነጋግር ያለው እንግዲህ ደጋፊ የሚባሉም ጭምር አመራር ላይ ለውጥ መደረግ አለበት የሚል ጠንካራ አቋም ነበረው ህዝቡ በተካሄደው ነገር ግን መተካከት ተብለው መውጣት የማይገባቸው መቆየት የነበረባቸው የወጡ አሉ፣ መውጣት ያለባቸው ደግሞ ያልወጣሉ በሚል በህዝቡ ዘንድ ጠንከር ያለ ተቃውሞ አለ። በየማህበራዊ ድረገጹ እንደውም አንፈልግም እንደዚህ አይነት አመራር የሚሉ ስም እየተጠቀሰ ጭምር ማለት ነው እገሌ እንፈልገው ነበረ እገሌ ደግሞ አንፈልገውም የሚል ስም እየተጠቀሰ ጭምር በአጠቃላይ በየመዝናኛ ቤቱ በይ፣ በየቤቱ በይ እህል እየበላሽ ጭምር የመወያያ ርዕስ የሆነው ለውጥ እንፈልግ ነበር አመራሩ ላይ አመራር ላይ የምንፈልገው ህዝብ የወደደው መሪ አልመጣም የሚል ከፍተኛ ቅሬታ እንዳለ፣ ይህንን መደበቅ አልፈልግም። ብዙ ሰው ማነጋገር ያለው ይሄኛውን በግልጽ ነው ህዝቡ፣ እንደውም መፍራትም የለው። አመራር ላይ ለውጥ መኖር አለበት የሚለው ላይ በጣም ከፍተኛ ቅሬታ አለ ህዝቡ ጋር። ዮሐንስ ገብረ እግዚአብሔር ከመቀሌ ለሰጠኸኝ ማብራሪያ አመሰግናለሁ። እኔም አመሰግናለሁ አዜባ።